በኮንጎ ኪንሻሳ ከሚገኙ የካቶሊክ አብያተ ክርስቲያናት ባንዱ እሁድ ረፋድ ላይ ሲሰማ የነበረ ዝማሬ ነው። ከደቂቃዎች በኋላ ግን ዝማሬውን ወደ ዋይታ፣ የምዕመናኑን ጥሞና ወደ ነፍስ አውጪ ትርምስ የሚከት ክስተት ተከተለ። የጸጥታ ኃይሎች ተኩስ፣ አዳራሹን ያፈነ አስለቃሽ ጭዝ በዋዜማው የዲሞክራቲክ ሪፐብሊክ ኦፍ ኮንጎ የካቶሊክ ቤተ ክርስቲያናት ኅብረትና የተቃዋሚ ፖለቲካ ፓርቲ አመራሮች ላለፉት 17 ዓመታት በሥልጣን ላይ የሚገኙትን ፕሬዚዳንት ጆሴፍ ካቢላ ስልጣናቸውን ያስረክቡ ዘንድ ዜጎች በጎረጎሳውያኑ አቆጣጠር እሁድ ዲሴምበር 31 2017 የቤተ ክርስቲያን ስርዓት ካለቀ በኋላ በሰላማዊ ሰልፍ እንዲጠይቁ ጥሪ አቅርበው ነበረ። በመላው ሀገሪቱ የሚገኙ 160 የሚሆኑ አብያተ ክርስቲያናት በጥሪው ተሳታፊ ናቸው። የሀገሪቱ የጸጥታ ኃይሎች ግን በዋና ከተማዋ ኪንሻሳ የሚገኙ አብያተ ክርስቲያናት ምዕመናንን በዕለቱ ለመበተን በወሰዱት የኃይል እርምጃ በትንሹ ሰባት ሰዎች መገደላቸውን 123 ሰዎች መታሰራቸውና በርካቶችም መጎዳታቸውን የተባበሩት መንግሥታት ድርጅት ሰላም አስከባሪ ተልዕኮ በኮንጎ ቃል አቀባይ ፍሎረንስ ማርቼል አስታውቀዋል። ከክስተቱ በኋላ መርቲን ፋይሎ የተባሉ የተቃዋሚ ፓርቲ ፖለቲከኛ ስሜታቸውን እንዲህ አጋርተዋል። በዓለም ላይ የሚገኝ እያንዳንዱን ሰው የምንነግረው ይህ ሰው ስልጣን መልቀቅ እንዳለበት ነው። ይህ ሰው ኮንጎን አይወድም። ይህ ሰው ከኮንጎ ጋር አንዳች ነገርም የለውም። የእሱ ሰዓት አልቋል ነው ያሉት። በሥልጣን ላይ ያሉት ጆሴፍ ካቢላ በዲሴምበር 31 2016 የጎርጎሳውያኑ አቆጣጠር በካቶሊክ ቤተ ክርስቲያን ሸምጋይነት ከተቃዋሚ የፖለቲካ ፓርቲዎች ጋር በነበረ ስምምነት ሥልጣን የሚያስረክቡበትን ሁኔታ አሳውቀው ነበረ። ስምምነቱ በኮንጎ የካቶሊክ ቤተ ክርስቲያን መሪ ማርሴል ኡትምቤ ሲነበብ እንስማ በዲሴምበር 192016 የተጠናቀቀው ሁለተኛውና የመጨረሻው የፕሬዚዳንትነት ዘመን አይታደስም። ፕሬዚዳንቱ ሦስተኛ የሥልጣን ዘመንም አይጠይቁም። ብሔራዊና አካባቢያዊ ምርጫዎች ከዲሴምበር 2017 በፊት ይደረጋሉ፣ ነው ያሉት። ስምምነቱ ይህንን ይበል እንጂ ከሰሞኑ የሀገሪቱ የምርጫ ኮሚሽን እስከ ጎረጎሳውያኑ አቆጣጠር ዲሴምበር 2018 ድረስ ፕሬዝዳንታዊ ምርጫ እንደማይደረግ ማሳወቁን ተከትሎ ፕሬዝዳንት ጆሴፍ ካቢላ በሥልጣን ላይ ለመክረም የዘረጉት ስልት ነው በሚል ተቃውሞ ተቀስቅሷል። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ክስተቱ በእጅጉ እንዳሳሰባቸውና የሀገሪቱ መንግሥትና የጸጥታ ኃይሎች የሕዝቦችን የመናገርና የመሰብሰብ ነጻነት እንዲጠብቁ ጥሪ አቅርበዋል። መላው የሀገሪቱ የፖለቲካ ተዋናያን በዲሴምበር 2016 የጎረጎሳውያን አቆጣጠር የተፈረመው ስምምነት ምርጫ ለመከወን ሰላማዊ የሥልጣን ሽግግር ለማድረግ ብቸኛው ተስማሚ መንገድ መሆኑን አስታውሰው እንዲያከብሩትም አሳስበዋል። ለዶይቼ ቬለ ለተጠናቀረው ዘገባ ሀብታሙ ስዩም